በጌታ የተወደዳችሁና የተከበራችሁ የዘውትር አድማጮቻችን እንደምናደራችሁ። ይህ ፕሮግራም ከዓለም አቀፍ አድቬንቲስት ሬዲዮ ዘውትር ማለዳ ወደ እናንተ የሚደርስ ነው። ዛሬ በሚኖረን ቆይታ ሳምንታዊውን የመንፈስ ሳይት የተሰኘው ፕሮግራም ይዘንላችሁ ቀርበናል። ስለ አብሮነታችሁ ጌታ ይባርካችሁ እያል በቀጥታ ወደ መልእክቱ እንተላለፋለን። በስልክ መስመራችን በመደውል በመልእክት ሳጥን ቁጥራችን ደግሞ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ በመጻፍ አጭር የጽሑፍ መልእክት በመላክ አስተያየቶቻችሁንና ጥያቄዎቻችሁን ብታደርሱን ልናስተናግዳችሁ በደስታ እንጠብቃችኋለን። ደውሉልን፣ ጻፉልን። ወደ ፕሮግራሙ እንተላለፍ። ጌታ ይባርካችሁ። የመንፈስ ሰይፍ። የእግዚአብሔር ቃል ሕያው ነው የሚሠራ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ ይወጋል የልብንም ስሜትና ሐሳብ ይመረምራል። ጌታ ወገኖች፣ እንጸልይ። ክብርና ምስጋና፣ አምልኮና ስግደት የሚገባ ቅዱስ የዘላለም አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ፣ ዛሬም ደግሞ ልጆችህ አንደበታችን በምስጋና ተሞልቶ ወደ ቅዱስ ጸጋ ዙፋን በጌታ በኢየሱስ ክርስቶስ እንመጣለን። እናመሰግንሃለን፣ ወደ አንተ የመጡትን አውጥተህ ስለማትጥል። አዎ ጌታ ሆይ ምን እንላለን? ስላደረግከው ነገር ሁሉ ምስጋናም ብቻ እንሰዋለን ጌታ ሆይ ምስጋና የሚሰዋ ያከብረኛል ተብሎ እንደተጻፈ ዛሬም እናመሰግንሃለን። በተከበበች ከተማ ምሕረቱን ለእኔ ያላረቀ እግዚአብሔር ይመስገን እንዳለው አባት ሆይ በዚህ ግርግር በበዛበት ዓለም ውስጥ ስንኖር ምሕረት ስለበዛልን እግዚአብሔር ሆይ ስለምናየው ስለተከላከልከን ነገር እያመሰገንህ ደግሞ ዓይኖቻችን ስላላዩት ሰማይ ብቻ ስለሚያውቀው ጥበቃህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ደግሞ የዛሬም ዛሬም ደግሞ በዚህ ቦታ በቤትህ እንድንቆይ ስላደረከን ይህንን፣ ጌታ ሆይ ሰው በእንጀራ ብቻ አይኖርም ተብሎ እንደተጻፈ እነሆ የህይወትን እንጀራ ልትመግበን በዚህ ቦታ ስላመጣህን እናመሰግንሃለን እግዚአብሔር ሆይ ምን ያህል እንደ ተራብንህና እንደ ተጠማህ ምን ያህል በፊትህ የተራቆትን እንደሆንን አንተ ብቻ ነህ የምታውቀው ጌታ ሆይ። ሁለንተናችንን በከፈትንልህ ልክ ጌታ ሆይ፣ ወደ እኛ ትመጣ ዘንድ እንጸልያለን። እኛም ደግሞ ፈቃደኛ ልቦና አስጠን ጌታ ሆይ፣ እነሆ አፍህን ክፈት እኔ እሞላዋለሁ እንዳልክ አይኖቻችን፣ ጆሮቻችን አፎቻችን ሁለንተናችን፣ እያንዳንዱ የሰውነት ኦርጋናችን ሁሉ በፊትህ ተከፍቷል። አባት ወይና እንድትገባ እንጸልያለን። ወደ ልባችን ወደ አይምሯችን እንድትመጣ እንጸልያለን። በደም ስራችን እንድትዘዋወር እንጸልያለን። በአጥንት በአጥንት መቅኒያችን እንድትገባ እንጸልያለን። አንተ ያልወረስከው አንተ ያልተቆጣጠርከው አንዳች የሰውነት አካል እንዳይኖረን በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ዛሬ ወደ አንተ መጥተናልና ሳትባርከን እንዳንሄድ ጌታ ሆይ መንፈስ ሳይዳስሰን እንዳንሄድ፣ ሳንፈወስ እንዳንወጣ። አባት ሆይ በእምነት የቀሚስህን ጫፍ እንነካለን። አንተ ደግሞ የሚያስፈልገን ከአንተ ይወጣ ዘንድ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ይህንን ሰዓት ጌታ ሆይ ይህንን ቦታ ጌልጌላ እንድታረግልን ሸለፈቶቻችን የሚቆረጡበት አባቶ ወይ ከኛ መላቀቅ ያለበት የምንታገልበት መልሶ መልሶ የሚጥለንን የህይወት ክፍላችንን ትቆርጥልን ዘንድ እንደገና ደግሞ አባቶ ወይ አዲስ ሰዎች ታረገን ዘንድ እንጸልያለን። ይህን ቦታ ጰኒኤል እንድታረግልን እንጸልያለው ጌታ ሆይ ከአንተ ጋር ታግለን ከሰውም ከእግዚአብሔርም ታግሎ የሚያሸንፍ ህይወት የምንቀበልበት ምሽት ታደርግልን ዘንድ በጌታ በኢየሱስ ስም እንጸልያለን። አባትወይ ይህን ምሽት ተረከብ። ልቦናችን አንደበታችን ጸሎት ቢያቆም ልቦናችን ግን ወደ አንተ እየጮኸ ነው። የሚያስፈልገንን ከጠየቅነውና ካሰብነው በላይ የምትሰጠን አምላክ ዛሬ ባንተ ሙላት እንድትሞላን እንጸልያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። አሜን። እሺ፣ እንደገና ሁላችሁንም እንኳን ወደዚህ እንደገና አምላክ ብለን ተከታታይ ወደ ተከታታይ ትምህርቶች እንኳን ደህና መጣችሁ ማለት እወዳለሁኝ። ብዙ አይደለንም፣ ግን የጌታ መላእክቶች ይሄንን ቦታ ሞልተውታል። ሃሌሉያ! የጌታ ኢየሱስ መንፈስ ይሄንን ቦታ ሞልቶታል። ስለዚህ እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ አልናገርም የተለየ ነገር፣ ግን ሁላችሁንም እንኳን ደህና መጣችሁ ማለት እወዳለሁ። አዳዲስ መልኮች እያየሁ ስለሆነ ደስ ብሎኛል። መልካሙ ዜና ለሁሉም ለመስማት ላለባቸው ሁሉ እንድታሰራጩ ጠይቃችኋለሁ። የሆነ ሆኖ ግን ይሄ ነገር እየተቀዳ ስለሆነ በጣም ደስ ይለኛል፣ እረፍት ይሰጠኛል። ምክንያቱም እስከ ዓለም መጨረሻ ድረስ ይህ ወንጌል እንዲተላለፍ፣ በጽዮን ያዘኑትን እንዲያረጋጋ፣ በአመድ ፋንታ የውበት አክሊልን እንዲደፋላቸው እግዚአብሔር ልኮኛል እንዳለው እኛም ሁላችንም ተጠርተናል። ለአዘኑት መጽናናትን እንድንሆን ለጠፉት መመለሻን እንድንሆን ለተቸገሩት ደግሞ እረፍትን የምንሰጥ እንድንሆን እግዚአብሔር ጠርቶላልና ይህ ወንጌል እስከ ዓለም መጨረሻ ስለሚሄድ በዚህ በሆፕ ቻናል እግዚአብሔርን እጅግ አድርጌ አመሰግነዋለሁ ደግሞ ሁላችንም ሆፕ ቻናልን እንድንረዳ ከዚህ የበለጠ መቼም መሳሪያ የለምና ሁላችሁንም በትሕትና አሳስባችኋለሁ ትናንትና ያጨረስነው ያቆምንበት ቦታ ማን ትዝ እንደሚለው አላውቅም፣ ግን እንግዲህ የሱናማዊቷ ሴት በተስፋ እንዴት ልቧ ደስ እንዳለው ነው አይደለም? እግዚአብሔር የሚሰጥን ተስፋ አያሳፍርም ይላል አይደለም? ያንን ተስፋ ይዛ ነው እንግዲህ ያንን የተስፋ ቃል የተቀበለችው። ስንት ቃል ኪዳን አላችሁ በህይወታችሁ ውስጥ ያንን ተስፋ ቃል ይዛችሁ እግዚአብሔርን የሙጠኝ የምትሉ ስንቶቻችሁ እንደሆናችሁ አላውቅም። እኔ ግን ብዙ ቃል ኪዳኖች አሉ፣ በየቀኑ ክሌም ማድረጋቸው በእግዚአብሔር ፊት በቀረብኩ ቁጥር ጌታ ሆይ እኔ ያልኩት አንተነ አንተ ስጠኝ ይህንን ነገር የምላቸው ብዙ ነገሮች አሉና፣ ይቺ የሱና ማየቷ ሴት ወንድ ልጅ የዛሬ አመት ትወልጃለች ተብላለች። እንግዲህ ዛሬ ልጁ የሚወለድበት ቀን ነው ማለት ነው። የዛሬውን የመጽሐፍ ቅዱስ ጥቅስ ክፍል የወሰድነው ከሁለተኛ ነገሥት አራት ከአስራ ሰባት እንግዲህ እግዚአብሔር ብሎ ደግሞ ጊዜ ከሰጠን እስከ ሀያ አምስት እንሄዳለን ማለት ነው። በተቻለ መጠን ጊዜያቶች ስለሄዱ ሁለት ሶስቱን ክፍል አንድ ላይ ለማድረግ እየሞከርኩኝ ነው። መንፈስ ቅዱስ እንደረዳኝ በጌታ ስም አነበዋለሁ አስራ ሰባትን እንደዚህ ይላል። ከዛ በፊት አንድ ብሄድ ከ16 ጀምሮ የትናንትናው እንድታስቡ ኤልሳም የዛሬ ዓመት በዚሁ ጊዜ ወንድ ልጅ ስታቀፍ ያለሽ አላት። እሷም አይደለም ጌታዬ፣ አንተ የእግዚአብሔር ሰው ሆይ ኋላ አገልጋይህን መዋሸት እንዳይሆንብህ አለችው። ሴትየዋም ጸነሰች፣ ኤልሳም እንደነገራትም በተባለው ጊዜ ወንድ ልጅ ወለደች። አሌሉያ፣ እንቀጥል። ህፃኑ አደገ። አንድ ቀንም አባቱ ከአጫጮች ጋር ወደ ነበረበት። እስቲ የእናንተ ድምፅ ደስታ ላለማበላሸት በ17 ላይ ላቆም እና ጊዜው ሲደርስ ወደዛ እንሄዳለን። መጀመሪያ ህፃን ልጅ ተወልዷል ደስ ይበለን፣ በዛ አይደለም? ሃሌሉያ። ለአንድ ነገር እንግዲህ የዛሬውን ሁለት ክፍሎች ነው አንድ ላይ አድርጌ ለመናገር መሞክረው። የመጀመሪያው ርዕስ አንድ ቀን በመጨረሻ ተከሰተ ይላል። ከዛም ደግሞ ከእግዚአብሔር የተቀበልነው ሲጠፋ ይላል። እንደ እግዚአብሔር ፈቃድ እንቀጥላለን። ግን አንድ ነገር ለብዙ ጊዜ ለብዙ አመታት ስትጸልዩ የቆያችሁት ስትጸልዩ የቆያችሁ ከሆነ ምናልባት በጊዜው መራዘም ምክንያት በቃ ይህ የእግዚአብሔር ፈቃድ ባይሆን ነው ብላችሁ ያመናችሁት ካላችሁ፣ ወይንም ይህ ጉዳይ ለእኔ አላለውም ወይንም እግዚአብሔር በዚህ ጉዳይ ላይ ረስቶኛል የምትሉ ካላችሁ እባካችሁ ይቺ እስቲ የእሱና ማየቷ ሴት እና እኔ ከዚህ ልምምድ ልናስተምራችሁ እንድትፈቅዱልን የምንፈልገው ነገር አለ። እግዚአብሔር ምን እያደረገ እንደሆነ አታውቁ። አንድ ቀን መቼ በመጨረሻ መቼ እንደሚከሰት አታውቁም። ያ ቀን ይሆናል ብላችሁ በማትጠብቁበት ቀን ያ ቀን ጥጉን ይዛችሁ፣ ሐዘናችሁ፣ ትካዛያችሁ፣ መቆዘማችሁ ወደ ደስታ የሚለወጥበት ቀን መቼም የሱና ማይቷ ሴት ያችን ቀን ትመጣለች ብላ አስባም የምታውቅ አይመስለኝም። ከብዙ ዓመታት በኋላ በቃ አይሆንም ብላ የተወችው የልጅ መውለድ ነገር በጭራሽ ይሆናል ብላ ያሰበችው አይመስለኝም። ልክ እንደኔና እንደናንተ የወደፊቱ ምን እንደሚሆን እንደማናቅ እሷን ማወቅ አልቻለችም ነበር። ባለፉት ረጅም ዓመታት እግዚአብሔር ምን እያደረገ እንደነበረ እንዴት ነገሮችን እያቀናበረ እንደነበረ አታውቅም። ግን ምን ታውቃለች? አንድ ቀን እግዚአብሔር ከዚህ ከእግዚአብሔር ሰው ጋር እንደሚያገናኛት ከዛም ለዚህ ሰው ቦታ እንደምትሰጠው እንዴት ልታውቅ ትችላለች? እግዚአብሔር የልቧን መሻት እንደሚያውቅና በነቢዩ በኩል በዚህ ጊዜ ሊባረካት እንደተዘጋጀ እግዚአብሔር ራሱ እንደሚገልጡላት እንዴት ልትገምት ትችላለች? አያችሁ፣ ዛሬ የምትገነቡት ግንኙነት ወይንም በሕይወታችሁ ውስጥ እየተከሰቱ ያሉት ክስተቶች ወይንም ዛሬ እያጋጠሟችሁ ያሉ ችግሮች፣ ግራ የሚያጋባችሁ ሁሉ፣ አሁን የምታልፉባቸው ግድድሮች ሁሉ በእግዚአብሔር ዕቅድ ውስጥ ናቸው። እግዚአብሔር ራሱ እናንተን ሊያመጣችሁ በቦታው ያስቀመጠው መወጣጫ ድንጋይ እንደሆነ አታውቁ። ያ ቀን እስኪመጣ፣ እስከዛ ቀን ድረስ ታላቅ ፍቅሩን ለእናንተ ሲገልጥ በመጨረሻ ያ ነገር የሚከሰትበት በእጃችሁ የሚገባበትና የእናንተ እንዲሆን እንደሚያደርግ እንድታውቁ። ዳዊትን ውሰዱ፣ እረኛውን ልጅ። እግዚአብሔር ንጉሥ እንዲሆን ቃል ገባለት። ነገር ግን እግዚአብሔር ወዲያውኑ ዘውዱን በራሱ ላይ ጭኖለታል? አልጫነለትም። እንደውም እግዚአብሔር ዳዊትን ለብዙ ዓመታት ብዙ እንቅፋቶች፣ ፈተናዎች፣ ችግሮች እንዲቋቋም ፈቀደ። ዳዊት ብዙ ዓመታቶች ሕይወቱን ለመታደግ ብዙ ታገለ። በየዋሻው በመደበቅ ከሳኦል ተደበቀ። አንዳንድ ጊዜ ነበረ ዳዊት ተስፋ ቆርጦ እውነት ነግሶ በህይወት የሚያየውም አልመሰለውም ነበር። ንጉሡ ሳኦል እንደሚገድለው እርግጠኛ የሆነበትም ጊዜ ነበረ። በዚህ ታላቅ ትግል ውስጥ ሆኖ ነበር አብዛኛው የዳዊት መዝሙሮች የተጻፉት። አንድ ቀን ንጉሡ ሳኦል እና ልጁ ዮናታን፣ ልጁ ዳዊት ልጁ ዮናታን ዳዊት ባልተሳተፈበት ጦርነት ተገደሉ። ዳዊት ባልጠበቀው ጊዜ ግን ድንገት አንድ ወታደር እየሮጠ መጥቶ የሳኦልን አክሊል ሰጠው። በመጨረሻ ከዚህ ሁሉ ዓመታትና ጊዜያቶች ትግል በኋላ እግዚአብሔር የገባውን ቃል ለዳዊት ፈጸመ፣ ዳዊትንም አነገሰው። አያቸው እግዚአብሔር፣ ዳዊት እረኛው ዳዊት ለመንገስ ብዙ ነገር መማር እንደሚያስፈልገው ያውቅ ነበር። መሪ መሆንን መማር ያስፈልገው ነበር። ጥበብ የተሞላበት ውሳኔ እንዴት እንደሚወስድ እንዴት ደፋር ደፋርና ኃይለኛ ተዋጊ መሆን እንዳለበት መማር ነበረበት። ስለዚህ እግዚአብሔር ዳዊትን ለማስታጠቅ ለማሰልጠንና ላስቀመጠው በረከት ለማዘጋጀት በረጅም መከራ እንዲያልፍ ፈቀደለት። እግዚአብሔር የሱናማይቷም ሴት እያዘጋጃት እና እያስታጠቃት ነበረ። አንድ ቀን እናት እንድትሆን ብቻ ሳይሆን የሚያዘጋጃት ለሁሉም ምሳሌ እንድትሆን፣ ለእኔና ለእናንተም ምስክር እንድትሆን፣ የታላቅ እምነት ተምሳሌት እንድትሆን። ታላቅ እምነት ተራራውን የሚነቀንቅ ይህን ታሪኳን ደግሞ ሲገለጥ ሁላችንም እናያለን። ምናልባት በአሁኑ ሰዓት እግዚአብሔር ምን እያደረገ እንደሆነ አታውቁም ይሆናል። ነገር ግን አንድ ነገር እርግጠኛ እንድንሆን የምፈልገው ነገር ቢኖር እግዚአብሔር የልባችሁን ናፍቆት እንደሚያውቅ ነው። ጸለታችሁን ይሰማል። እንባችሁን ያያል። ያ በመጨረሻ የሚከሰትበት ቀን እስከሚመጣ ድረስ ግን እግዚአብሔር ስለ እናንተ በመስራት ተጠምዷል። ነገሮችን እያቀናበረና ነገር ሁሉ ለበጎ እንዲሆን እየሰራ ይገኛል። አንድ ነገር ልመክራችሁ ብትፈቅዱልኝ እግዚአብሔር እናንተን ወክሎ በመስራት ተጠምዶ እያለ እናንተ ደግሞ እሱን ወክላችሁ በመስራት ከተጠመዳችሁ በእጅጉ ይረዳችኋል ብዬ አምናለሁ። የሱነማይቷን ሴት አስቡ። ምን ነበር እየሰራች ያለችው? ይሄ ከመከሰቱ በፊት የአባቷን ስራ በመስራት ተጠምዳ ነበረ። ያላትን ወስዳ ለእግዚአብሔር ስራ ተጠቀመች። ያላት የእግዚአብሔርን ሰው በእንግድነት ተቀብላ እያስተናገደችው ምግብ እያዘጋጀች መገበችው። ጊዜዋን ሰጠችው። ያላትን ሀብትና ሁሉ ነገሯን ተጠቅማ ነቢዩ የሚያርፍበትና የእግዚአብሔርን ነገር የሚያሰላስልበትን ቦታ ሰራችለት። በሌላ አነጋገር እግዚአብሔር ወደ ህይወቷ ጋበዘችው። ከሱፐርናቹራል ወይም ከሱፐርፊሻል ይቅርታ፣ ከሱፐርፊሻል የክርስትና ህይወት ወጥታ ይበልጥ ወደ ቤቷ ወደ ልቧ አስገባችሁ በህይወቷ ከፍ ያለውን ቦታ ሰጠችው፣ አስተናገደችው፣ ሁሉን ሰጠችው። ጌታ ኢየሱስ በማቴዎስ 6 32 እና 33 ያለውን ላስታውሳችሁ። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ሌላ ሁሉ ምናል ይጨመርላችኋል። አያችሁ እግዚአብሔር አዋቂ ነው የሚያስፈልጋችሁን ሁሉ ያውቃል አካላዊ ሆነ ስሜታዊ ሆነ መንፈሳዊ ፍላጎታችሁን ያውቃል ህልማችሁን ምኞታችሁን ሁሉ ያውቃል በእርግጥ ያንን ህልምና ምኞት በእናንተ ውስጥ ያስቀመጠ እርሱ ራሱ ነው ለምን ለእናንተ ያለውን እቅድ ለመፈጸም ነገር ግን እግዚአብሔር የእናንተን ፍላጎቶቻችሁን ለማቅረብ እና የህይወታችሁን ህልሞችን ለማሟላት እየሰራሳል በአንድ ነገር ላይ ብቻ እንድታተኩሩ ይጠበቅባችኋል። እርሱም ለእኔ በመስራት ተጠመዱ ይላል። እግዚአብሔርን በመውደድና በማገልገል ላይ አተኩሩ። ሌሎችም በመውደድና በማገልገል ላይ አተኩሩ። ያ ነው የእግዚአብሔርን መንግሥትና ጽድቁን መሻት። ከዛ በኋላ ግን አንድ ቀን ያ ነገር በእጃችሁ ላይ ይገባል። ሀሌሉያ! እኔ ለዛ ምስክር ነኝ። አንድ ጊዜ በቅርቡ ማለት ነው የአዳር ጸሎት ላይ ነበርን እና የምስክርነት ጊዜ ነበርና መሰከርኩኝ። ስላለፍኩበት ጊዜያቶች እግዚአብሔር ስላደረገው ወዝ ሪሊ ፍሬሽ በጣም ትኩስ ስለነበረ ተናገርኩኝ። እግዚአብሔር እንደዚህ እንደዚህ እና አንዷ ምን አለች እንዴ፣ በጽዮን እናቶች ላይ ነው እን ይህ ሁሉ ነገር ስታልፊ እኛ መቻወቅን አለችኝ። በየቀኑ ትዘምር ያለሽ የሚዘምር ሰው ሲባል እኔ ነኝ የምዘምረው። በየቀኑ ትዘምር ያለሽ፣ በየቀኑ ኦርጋናይዝ ታደርጊያለሽ እንዴት ነው ያላወቅ ነው አለችኝ። ያ ጠላት ይህንን እንዳንሰራ ብሎ እግዚአብሔር እንዳናገለግል ብሎ በጣም ብዙ ነገር ያመጣል በህይወታችን። አስታውሳለሁ እግሬ ተሰብሮ ያው እንዴ ውገነት ስላመመሻ አንቺ ኖ ኖ ኖ አብዳችኋል እንዴ ባቆምማ፣ በቃ እንደገና ሌላውን እግሬን ይሰብረዋል አልኳቸው። ጠላት ያ ነው እኮ ከእግዚአብሔር እንድንርቅ ይፈልጋል። ግን ጠንክረን ግን አገልግሎታችን መቀጠል ይኖርብናል ማለት ነው። እንግዲህ የሱና ማየቷ ሴት በእድሜዋ ስንት ዓመት እንደሆነች አናውቅም። የልጅ የማግኘት ህልሟን እስክታቆም ድረስ ለስንት ዓመታት እንደሞከረች እንደጠበቀችም አናውቅም። ነገር ግን አንድ ቀን አንድ ቀን ልክ ነቢዩ ኤልሳ እንደተናገረው በአመቱ ቀኑን ጠብቆ ልጁ ተወለደ። ሃሌሉያ። እግዚአብሔር መልካም አምላክ አይደለም ነ አቤት ለሚያምኑት ወገኖች የማመን ምርጫ ነው ብያቸዋለሁ። ለሚያምኑት ለተደገፉት ሁሉ የማይጥል አምላክ እንደሆነ እኔ ያውቃለሁ፣ ስለ እናንተ አላውቅም። እቺ ሴት ታርጅ እድሜዋ ይሄዳ እናቅም፣ ግን ያሙኔ ግን ተቀበለች። እግዚአብሔር ያለውን ፈጸምላት። ሃሌሉያ። የጠበቃችሁት ግን ብዙ ከመጠበቃችሁ የተነሳ ይህ የእግዚአብሔር ፈቃድ አይደለም ብላችሁ የተዋችሁትን እግዚአብሔር ግን ያረሳውን የቀበራችሁትን ህልም እንደገና እግዚአብሔር መቃብሩን የተዳፈነውን ከፍቶ ህልማችሁን በእጃችሁ እቅፍ ላይ ሲያደርግላችሁ ምን ያህል ደስ የሚል ነገር ነው። እግዚአብሔር በኤልሳ በኩል ተናገረ። የተናገረውን ቃል በሰዓቱ ፈጸመው። ህፃን ተወለደ። ሀሌሉያ! ወገኖቼ ህፃን ተወለደ። ልጅ ሲወለድ ደስ ይላል አይደለም እንዴ? የእናንተም ልጅ የሚወለድበት ቀን ይመጣል። አምላካችን የሰጣችሁን ተስፋ ይፈጽማል። ሀሌሉያ! እግዚአብሔር ለሚፈሩት ይላል መጽሐፍ ቅዱስ ፍላጎታቸውን ይፈጽማል፣ ጩኸታቸውንም ይሰማል፣ ያድናቸዋል ይላል መዝሙር 145 የሱናማይቷ ሴት ነገሮች እንደዚህ በእንደዚህ ሁኔታ ይፈጸማሉ ብላ አላሰበችም። ግን እግዚአብሔር ፍላጎቷን በእሱ ሰዓት ፈጸመው። ሃሌሉያ የተሰማትን እናት የመሆንን ልምምድ ደስታ ለመግለጽ ይቻል ይሆን? ብዙ ሴቶች እንደ ቀላል አድርገው የወሰዱትን ከእግዚአብሔር ዘንድ እንደ ድንቅ ተአምር ተቀበለች። መጽሐፍ ቅዱስ እግዚአብሔር ምልክቶችንና ድንቆችን የሚያደርግ አምላክ ነው ይላል። ምን ያህል ታምናላችሁ? ያንን እኔ አምናለሁ። መቼም አላገኘውም ብላ ያሰበችውን ልጅ ስታገኝ የተሰማትን ደስታ ለመግለጽ አይቻልም ይሆናል። ምን ያህል እንደወደደችው ልጁን በጥሩ ሁኔታ ራሷን ሙሉ ለሙሉ ጊዜዋን ሰጥታ እንዳሳደገችው አገምታለሁ። ግን አንድ ቀን በድንገት አንድ አሳዛኝ ነገር ተከሰተ ይላል። ያም የሚሆን የሚቀጥለውን ቁጥሮች እናንብም። ቁጥር 18 ጀምሮ ያለውን እስከ 25 አንባዋለሁ። ሕፃኑ አደገ ይላል። አንድ ቀንም አባቱ ከአጫጆች ጋር ወደ ነበረበት ቦታ ሄደ። አባቱንም ራሴን ራሴን አለው። አባቱም አገልጋዩን ተሸክመ፣ ወደ እናቱ አድርሰው አለው። አገልጋዩም አንስቶ እናቱ ዘንድ አደረሰው። ልጁም እስከ ኩለለ ቀን ድረስ በእናቱ ጭን ላይ ተቀመጠ፣ ከዚያም ሞተ። ወደ ላይ ወታም በእግዚአብሔር ሰው አድጋ ላይ አስተኛችው፣ በሩንም ዘግታበት ወጣች። ከዛም ባሏን ጠርታ ወደ እግዚአብሔር ሰው ፈጥ በፍጥነት ደርሼ እንድመለስ አንድ አገልጋይና አንድ አህያ ላክልኝ አለችው። ባሏም ዛሬ ወደ እርሱ መሄድ ለምን አስፈለገሽ? መባቻ ወይም ሰንበት አይደለም አይደለም አላት። እሷ ምንም አይደል ይሄዳለችው። ከዛም አህያውን ጭና አገልጋዩ ቶሎ ቶሎ ንዳ እኔ ካልነገርኩ በቀር ለእኔ ብለህ አታዝግም አለችው ይላል በደስታ መሀል ግን አንድ ቀን በድንገት የሚባል ነገር ይመጣል በድንገት ህመም ይመጣል ወገኖቼ ብዙ አቅዳችሁ ብዙ እህል ማስባችሁ በድንገት አሳዛኝ ነገር ይመጣል ጠላታችን ዲያብሎስ ሁል ጊዜ የእኔና የእናንተን ደስታ ሊነጥቅ ይመጣል ህልሞቻችንን የሚያጨናግፉ ነገሮች ይከሰታሉ። እግዚአብሔር በሰጠን ነገሮች ላይ ከእግዚአብሔር እጅ በተቀበልናቸው ነገሮች ላይ ቢሆን የሚነጥቅ ጠላት እንዳለ ከዚህ ታሪክ እንረዳለን። መጽሐፍ ቅዱስ የበሽታውን መንስኤ ጥርት አድርጎ ባይነግረንም አንድ ቀን ይህ ልጅ ከአባቱ ጋር ወደ እርሻ ቦታ በቆየበት ጊዜ ይላል ራሴን አለ ይላል። አንዳንድ የመጽሐፍ ቅዱስ አዋቂዎች ሲናገሩ በፀሐዩ ብዛት ነው ይላሉ። ምንም ይሁን ምንም ግን ይህ ልጅ በጸና እንደታመመ ይናገራል። በዚህ ሰዓት ልጁ ስንት ዓመቱ እንደሆነ አናውቅም። ነገር ግን ይህ ልጅ ገና ልጅ እንደሆነ ነው የምናውቀው። በእናቱ ጭን ላይ እንደተቀመጠ ነው። እኔ ልጆች አስር አስራ አንድ መሆኖ ጭን ላይ ይቀመጡ ነበር። እስከ እኩለ ልጅ ቀን ድረስ በእናቱ እስከ እኩለ ቀን ድረስ በእናቱ ጭን ላይ ተቀመጠ። መጨረሻ ህይወቱ አለፈች። ያ የታለመው ህልም ወደ እውን የተለወጠው ህልም ሞተ። የተተነበየው ትንቢት ሞተ። ቃል የተገባው ከእግዚአብሔር ሞተ። እንዴት ይሆናል? እግዚአብሔር እንዴት ይህንን ይፈቅዳል? ጌታ ሆይ፣ ይህንን ቃል የገባኸው አንተ አደለህምን? የሰጠኝስ አንተ አደለህምን? ይህንን እኔ ማሰብ አልችልም ወገኖቼ፣ ከችሎታዬ በላይ ነው። ልጇ እላያ ላይ የሞተባት እናት አይምሮ ውስጥ ገብተን ምን ሊመላለስ እንደሚችል መገመት የሚያቅት አይመስለኝም። የልጇ ትኩሳት እየጨመረ በሄደ ቁጥር የመረበሿ በመሐረብ ቀዝቃዛ ውሃ ውስጥ እየነከረች ትኩሳቱን ለማብረድ ስትሞክር ይታየኛል። በጭንቀት ስትቁነጠነጥ ይታየኛል። በእንደዚህ አይነት የጭንቀት ግራ መጋባት ደርሶባችሁ ያውቃል? እውነት ነው ወይስ ቅዠት? በጭንቀት እየጸለየች ይሆን? በቃል ኪዳን መሰረት የተቀበለችው ሕፃን ይሞት ይሆን? አዎ፣ ሞተ። የልጄን የኤልሻዳይን ታሪክ ሳስበው በዚህ አይነት ስሜት ውስጥ አስገብቶኝ ነበር። የልጄ ስድስት ዓመት የለፋበት በመጨረሻዋ ሰዓት፣ አይ አትመረቅም ሲባል የተሰማኝን ስሜት መግለጽ በጣም ያቅታል። ልጄ በጭንቀት ባነጋገረኝ ጊዜ የተናገርኩትን አሁንም ማረሳውም። አይዞ እግዚአብሔር መንገድ አለው አልኩት። በእርግጥም ልናገር የምችለው ይህም ብቻ ነበር። እምባዬ እየፈሰሰ እግዚአብሔር መንገድ አለው ልጄ አልኩት። እነዚያ ስድስት ዓመታት መርቶ፣ መቆም ሲያቅት ሲደግፍ፣ ስትወድቅ ሲያነሳ፣ መራመድ ሲያቅት ሲሸከም፣ እዚህ ያደረሰ አምላክ እንደዚሁ ዝም ብሎ አውላላ ሜዳ ላይ የሚተው ይመስልሃል አልኩት። በእናንተ ውስጥ መልካሙን ስራ መስራት የጀመረ አምላክ እስከ መጨረሻው ሊጨርሰው የታመነ ነውና አመሰግነዋለሁ እግዚአብሔር። ነገር ግን የሚገርመው ይቺ የሱና ማይታ ሴት ተስፋ በመቁረጥ ስታለቅስ አናያትም። እንደው ደረቷን እየደቃች ያዙኝ ልቀቁኝ አላለችም። አንዱ ልጄ ሞተ ብላ አላበደችም። ጮክ ብላ ስትል አናያትም። ልጇ አንዴ ከሞተ በኋላ ምን ማድረግ ትችላለች? ሰው ከሞተ በኋላ አይመለስም አይደል እንዴ? ሂድና ለአባቱ ንገር ልጁ ሞቷል፣ የቀብር ስርዓቱን እንዲጀመር እቅድ ማውጣት አለበት አይደለም እንዴ? በቃ የሚቀረው ያ ብቻ ነበረ፣ ለመቅበር መዘጋጀት። ነገር ግን አሁንም እንደገና ይቺ የሱን ማየቷ ሴት ምን እንደምታስብ መገመት ትችላለሁ። ምንድን ነው ዝም ያሰኛት ምንድን ነው ዝም ልትል የቻለችው? እኔ ግን አስታወሰች እላለሁ። ከዚህ በፊት ያየችውን እግዚአብሔርን ክንድ አስታወሰች። ሃሌሉያ! የማይቻለውን ያደረገውን አምላኳን አስታወሰች። አንድ ጊዜ እንዴት ወደ ቤቷ እንደገባ የልቧን ጓዳ እንዴት እንዳጎዳጎዳ አስታወሰች። እንዴት የማይቻለውን ሲያደርግ አስታወሰች። አንድ ጊዜ ያደረገው አምላክ አሁንም ሁለተኛ ጊዜ ሊያደርገው ይችላል አለች። ሃሌሉያ! ይህን ስታስብ ልጇ ቢሞት ምን ማድረግ እንዳለባት በማስተዋል ወሰነች፣ ውሳኔ አደረገች። እኔና እናንተም እንደዚሁ ዩ ኖ በእንግሊዝኛ ኮንሽስ ዲሲዥን ይሉታል። በማስተዋል ሁል ጊዜ ልንወስናቸው የሚገቡን ነገሮች አሉ ብዬ አምናለሁ።